ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ ጊዜም ቢሆን በጦር በምናምን ነገር አይደለም የሚያምነው የሚያምነው በሰላም አንዳንዶቻችንም ታክሲ ይነዳ ነበር። አንዳንዶቻችንም የመንግስት ስራ እንሰራ ነበር። አንዳንዶቻችን የራሳችን ንግድ ነበረን። ሰሎሞኑ እኛ ጋር ሲመጣ የሀብት የትልቅ ሰውነት ካባውን አስገምቶ ነው የሚመጣው። የኔን ማህበር ብቻ ሳይሆን ሌሎች ጋር በመገኘት የሚያደርጋቸውን ነገሮች አስተውያለሁ። እውነትም የእሳ ቁንጮ ሆኖ አገኘሁት። ዛሬ ማታ እንገናኛለን። የፍራይዴ ግሩፕ እንገናኛለን። ብርታ በቅርቡ አሜሪካ ውስጥ ባለፉት ነጋዴ የመብቶች ተሟጋችና የበጎ አድራጎት ሰው በአቶ ሰለሞን በቀለ ሕይወት ላይ የተሰጡ አስተያየቶችና የተሰሙ ትውስታዎች ናቸው የሰማችኋቸው። የአቶ ሰለሞንን ሕይወትና ሥራዎች በምሽቱ ዝግጅታችን እንዘከራለን። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳ ላይ መኮንን ተዘጋጅተው የሚቀርቡ የሙዚቃ ቃናም ሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሻችሁ በመጠባበቅ ላይ ይገኛል። ሰላም ጤና ስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮች ከቅዳሜ ጥር 18 2011 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉ አከበደነኝ ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት። ላለፉት አምስት ቀናት በድሬዳዋ የዕለት ተዕለት እንቅስቃሴዎችን አስቁሞ የሰነበተው ተቃውሞ አብቅቶ ዛሬ ከተማይቱ ተረጋግታ መኋላ ተዘገበ። የአስተዳደሩ ኮሚሽን ጉዳዮች ቢሮ የከተማውያን ጸጥታ የማስከበሩ ስራ ከትላንት አመሻሽ አንስቶ የምስራቅ እዝ ጠቅላይ መምሪያ በበላይነት እንዲመራው መወሰኑን ገልጧል። የአስተዳደሩ ፖሊስ ኮሚሽን በተለይ ለአሜሪካ ድምፅ በሰጠው መግለጫ እንዳመለከተው በተቃውሞ እንቅስቃሴው የተወሰነ ንብረት ከመውደሙና ሶስት ሰዎች ከ ሰላቸው ባሻገር ሰላማዊ ነበር ብሏል። ለዝርዝሩ አዲስ ቸኮል ከድሬዳዋ የእግዚአብሔር አብ ታቦት ሲገባ ባልታወቁ ሰዎች ድንጋይ መወርወሩን በመቃወም የተጀመረውና መልኩን የቀየረው የድሬዳዋ የተቃውሞ እንቅስቃሴ ዛሬ በስድስተኛ ቀኑ መረጋጋት አይቶበታል። ተዘጋግተው የነበሩ መንገዶች ለትራፊክ ክፍት የሆኑ ሲሆን የከተማዊ ንግድ እንቅስቃሴም የቀድሞ መልኩን ይዟል። እስከ ትላንትና ድረስ የከተማዋን ጸጥታ የማስከበሩ እንቅስቃሴ በአስተዳደሩ ፖሊስና ፌዴራል ፖሊስ አቅም ሊረጋገጥ እንዳልተቻለ የአስተዳደሩ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቀ ያስታፈሰ ገልጸዋል። ከትላንትና ማታ ጀምሮ አጠቃላይ ከተማውን ሰላም ከማረጋገጥ እና ወደ ሰላማዊ እንቅስቃሴ ከተማው የሚገባበት ሁኔታ እንዲፈጠር ጸጥታውን የማስፈን ስራና የጸጥታ ስራዎች በተመለከተ የምስራቅ ዕዝ የመከላከያ ሰራዊት በበላይነት ተረክቦት የክልሉና ኤርትራ ፖሊስን ባቀናጀ መልኩ ስራ እንዲሰራ ነው የተወሰነው። ትላንት ማምሻውን በመከላከያ ሚኒስቴር የምስራቅ ዕዝ ጠቅላይ መምሪያ ባወጣው መግለጫም በመልካም አስተዳደር ጉድለት ስም የሕዝብ ሰላማዊ ኑሮ እየታወከ እንደሚገኝ፣ የመልካም አስተዳደር ጉድለት ግን የሚፈታው በአመፅና በነውጥ ሳይሆን በውይይት እንደሆነ ገልጾ በተቃውሞ እንቅስቃሴው የተሳተፉትም በሕዝብ ላይ ለተፈጠረው ችግር ይቅርታ ጠይቀው የዘጉትን መንገድ እንዲከፍቱ አሳ ታስቧል የነዋሪዎቹ ችግር ከከተማ አስተዳደርና ከበላይ አካል ጋር በመወያየት የሚፈታ ነው ያለው የመስራቅ መግለጫ የትኛውንም ሁከትና ብጥብጥ እንዳይፈጠር አሳስቦ ይህ ባይሆንና ሁከትና ነውጥ እንፈጥራለን የሚል አካል ቢኖር ጸጥታውን ለማስከበር ለህግ የበላይነት መከበር ሲባል አስፈላጊውን እርምጃ የምንወስድ መሆኑን እንገልጻለን የሚል ጠንከር ያለ መግለጫ አውጥቶ ነበር። ዛሬ ጠዋትን በከተማዋ በመዘዋወር በድምጽ ማጉያ ይሄው ማሳሰቢያ በተደጋጋሚ ሲሰማ ነበር። ትናንትናና ከዚያ በፊት ተዘግተው የነበሩ መንገዶችና የንግድ ተቋማትም ተከፍተው ከተማዋ የተ ለመደ እንቅስቃሴዋን ዛሬ ጀምራለች። ከሶስት ቀን በፊት የእግዚአብሔር ሀብት ታቦት ሲገባ ምዕመናን ላይ ጥቃት ያደረሱና እንዲደርስ ያስተባበሩትን ጨምሮ 84 ሰዎች በቁጥጥር ስር መዋላቸውን አስተዳደሩ ገልጾ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ለኝ ድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። የትግራይ ክልል ምክር ቤት በህዝብ ተወካዮች ምክር ቤት የወጣውንና የድንበርና የማንነት ጉዳዮች ኮሚሽን አዋጅ ተቃወመ። በምክር ቤቱ በዛሬ ውሎ የህዝብ ተወካዮች ምክር ቤት በቅርቡ ያጸደቀውን አዋጅ ህገ መንግስታዊ አይደለም ሲል ውሳኔ ማሳለፉን ጠቅሶ አለም ፍሳሐ ከመቀሌ ተከታዩን አድርሶናል። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት እያካሄደው በሚገኝ አምስተኛው ዘመን አስራ አራተኛው መደበኛ ጉባኤው ባለፈው በህዝብ ተወካዮች ምክር ቤት የጸደቀው የድንበርና የማንነት ጉዳዮች ኮሚሽን አዋጅ ህገ መንግስታዊ አይደለም በማለት በሙሉ ድምፅ ተቃውሞታል። ይህ ረቂቅ አዋጅ ህገ መንግስት የሚጋፋ በፌዴራል መንግስት ጣልቃ ገብነት የክልሎች መስተዳድር መብት የሚቃረንና የፌዴሬሽን ምክር ቤት ስልጣን የሚነጥቅ ነው ሲል ገልጸዋል። የፌዴራል መንግስት የማንነት ጉዳዮችና የድንበር አስተዳደር አስመልክቶ ያስቀመጠው እያለ ይህ ኮሚሽን መቋቋሙ ትርጉም እንደሌለው ገልጸዋል። ከዚህ በመነሳት የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ለመቃወም ምክንያት የሆኑ ስን ስምንት ነጥቦች አስቀምጠዋል። ከእነዚህ ውስጥ ህገ መንግስት በህጋዊ መንገድ ሳይሻሻል ለህገ መንግስት ድንጋጌዎች አዋጅ የሚሽር ነው። ለፌዴሬሽን ምክር ቤትና ለህገ መንግስት ጉዳዮች አጣሪ የተሰጠውን ኃላፊነት የሚነጥቅ ነው። በመንግስት አካላት መካከል ያለው የስልጣን ክፍል የሚያደፈርስ ነው የሚሉና ሌሎችንም ነጥቦች በያዘ ዝርዝር በማውጣት የፌዴሪ ፌዴሬሽን ምክር ቤት ለተፈጸመው የህገ መንግስት ጥሰት ትርጉም እንዲሰጥበት ጠይቀዋል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የክልል መንግስታትና የሚመለከታቸው መንግስታውና መንግስታው ያልሆኑ ተቋማትን አዋጅን ያስከትለው አደገኛ ውጤት በሚገባ ተገንዝበው በአስቸኳይ እንዲታረም ድርሻቸውን እንዲያበረኩ ጥሪ አቅርበዋል። የትግራይ ብሔ የብሔራዊ ክልላዊ መንግስት ስራ አስፈጻሚ በአዋጅ ላይ የተፈጸመውን የህገ መንግስት ሰጥ ጥያቄ ወደ ፌዴሬሽን ምክር ቤት እንዲያቀርብ የትግራይ ክልል ምክር ቤት ወስነዋል። ይህ በእንዲህ እንዳለ አዋጁ በህዝብ ተወካዮች ምክር ቤት ሲጸድ 33 የትግራይ ተወካዮችን የተቃወሙት ይታወቃል። ምክር ቤቱ ስብሰባው እየቀጠለ ነው። ለድምፅ የአሜሪካ ሬዲዮ አለም ፍስሀ ከመቀለ አለም ፍስሀንም ለዘገባው አመሰግናለሁ። አድማጮች፣ ይህ ዜና የሚተላለፍላችሁ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአፍጋኒስታን የሚገኙት የአሜሪካ ወታደሮች ያችን አገር ለቀው የሚወጡበት እቅድ ዙሪያ ዩናይት ስቴትስና የታሊባን ሀይሎች ሳይስማሙ አልቀሩም ሲሉ ለጉዳዩ ቅርበት ያላቸው ምንጮች ዛሬ ለአሜሪካ ድምጽ ገለጡ። በስምምነቱም ምንም አይነት ዓለም አቀፍ አሸባሪ ቡድን በአፍጋኒስታን ምድር መሽጎ ለአሜሪካም ሆነ ለሌላ የትኛውም አገር አደጋ ደቃኝ እንደማይሆን ወይም ያን ሊከስት የሚችል ሁኔታ እንደማይፈጠር ሸማቂ ቡድን ለዩናይት ስቴትስ ማረጋገጫ መስጠቱን እነኚሁ ምንጮች ጨምረው አስታውቀዋል። የስምምነት ለአንድ ሳምንታት ያህል ባልተቋረጠና ጥብቅ በሆነ የሁለቱ ወገኖች ዶሃ ኳታር ላይ ያደረጉትን ድርድር ተከትሎ የተገኘ ውጤት መሆኑንም አመልክተዋል። የዩናይት ስቴትስ መንግስት መከፈቱንና የስራ ኃላፊዎች ሰራተኞቻቸው ወደ መደበኛ የሥራ ገበታቸው እንዲመለሱ እንዲያሳውቋቸው የአገሪቱ የሥራ አመራርና የበጀት ቢሮ ትናንት ምሽት ላይ ለመንግሥት ተቋማት ማስታወሻ በትኗል። መስሪያ ቤቶቹ ወዲያውና ስርዓት ባለው ሁኔታ እንዲከፈቱና ስራቸውንም እንዲቀጥሉ ነው ቢሮ ያሳስበው። በዩናይት ስቴትስ ታሪክ ውስጥ እጅግ የተራዘመው የሆነውና የተራዘመ የተሰኘው ለሰላሳ አምስት ቀናት የዘለቀው የመንግስቱ መዘጋት እንዲያበቃ የሚያደርግ ትእዛዝ ትናንት ያስተላልፉት ፕሬዚዳንት ትራምፕ ለሶስት ሳምንታት የሚሰራ በጀት ላይ ፈርመውም አጽድቀዋል። ይሁን እንጂ ይህ ጊዜያዊ የመንግስት መከፈት ፕሬዚዳንቱ በደቡብ ድንበራቸው ላይ ግንብ ወይም አጥር ለማቆም ለጠየቁት የአምስት ነጥብ ሰባት ቢሊዮን ዶላር ወጪ ተጨማሪ የድርድር ጊዜ ለመፍጠር አስበው የወሰዱት እርምጃ እንደሆነም ተናግረዋል። ከእንደራሴዎቹ ጋር የፈለጉትን የሚያስገኝላቸው አንዳች ድርድር ላይ እስከ በፊታችን የካቲት ስምንት ካልደረሱ አንድም መንግስቱ ተመልሶ እንደሚዘጋ አሊያም የአስቸኳይ ጊዜ አዋጅ በመላ ሀገሪቱ ላይ ለመጣል ሕጋዊና ሕገ መንግስታዊ ያሉትን ኃይላቸውን እንደሚጠቀሙም ትራምፕ አሳስበዋል ወይም አስጠንቅቀዋል። ብራዚል ውስጥ ከአንድ የማዕድን ማመንጫ አቅራቢያ ያለ ግድብ ተደርምሶ በሰዎች ላይ ባስከተለው አደጋ እስካሁን በተረጋገጠው ዘጠኝ ሰዎች ሲገደሉ ሌሎች ቁጥራቸው ሶስት መቶ የሚደርስ የገቡበት ያለመታወቁን ባለስልጣናት ገለጡ። በደቡባዊ ምስራቃዊቱ ሚናስ ጀሪያስ ክፍለ ግዛት በምትገኘው ብሩማዲንሆ ከተማ አቅራቢያ የሚገኘው ይህ ግድብ የወንዝ ሙላት ባስከተለው ጎርፍ ሲደረመስ በስፍራው የነበሩ በርካታ ሰዎች አሁንም ድረስ መውጣት ተስኗቸው በጎርፉ እንደተከበቡ ሳይ መሆናቸውን ይፋ ያደረጉት የግዛቲቱ አገረ ገዢ ሮሚዩ ዜማ፣ ሰዎቹን በሕይወት የማዳን ውጥረት ግን ተስፋው እየተመናመነ መሆኑን ተናግረዋል። ሶስት የአውሮፓ መንግስታት የቬኔዙዌላን የተቃዋሚ መሪ በመጪው ስምንት ቀናት ጊዜ ውስጥ በዚያች አገር ምርጫ ካልተካሄደ በአገሪቱ ፕሬዚዳንትነት የሚቀበሉ መሆኑን አስታወቁ። የስፓኝ ጠቅላይ ሚኒስትር ፔድሮ ሳንቼዝ፣ የፈረንሳዊ ጠቅላይ ሚኒስትር ኢማኑኤል ማክሮን ዋን ጉዳዩን በቬኔዙዌላ ፕሬዚዳንትነት እንደሚቀበሉም አመልክተዋል። ከዚያ ቀደም ዩናይትድ ስቴትስ ተመሳሳይ እርምጃ መውሰዷ ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቅዳሜው ዝግጅት እናልፋለን። አሁን ተከታዩ በቅርቡ ባለፉት ትውልድ ኢትዮጵያዊ ነጋዴ የመብቶች ተሟጋችና የበጎ አድራጎት ሰው አቶ ሰለሞን በቀለ ህይወትና ስራ ላይ የተጠናከረ ልዩ ዘገባ ተከታይ ክፍል ነው። አቶ ሰለሞን በቀለ በ76 ዓመታቸው ያረፉት ባለፈው ታህሳስ 30 2011 ዓ ም ነበር። በአቶ ሰለሞን ህይወት ታሪክ ላይ የቤተሰባቸውን አባላት ጓደኞቻቸውንና በቅርብም በሩቅም የሚያውቋቸውን ያነጋገረው ሰለሞን አባቴ ያዘጋጀው ቅንብር የመጀመሪያው ክፍል በሳምንቱ አጋማሽ ላይ በኢትዮጵያውያን በአሜሪካ ክፍለ ጊዜ ቀርቧል። ታዲያ ለማስታወስ ያህል ሰለሞን ካለፈው ዝግጅቱ መለስ ብሎ ይጀምራል። የዛሬ 52 ዓመት አንድ የ24 ዓመት ወጣት ከኢትዮጵያ ወጥቶ አሜሪካ ገባ። የጆርጂያ ግዛት ዋና ከተማ አትላንታ ደረሰና ኑሮውን ሊያጸና መሠረት ማኖር ጀመረ። በአትላንታ ከተማም የመጀመሪያው ኢትዮጵያዊ ፍልሰተኛ ሆነ። የዚህን ወጣት መጪ ዘመናት ከታሕሳስ 1936 ዓ.ም እስከ ታሕሳስ 30 2011 ዓ.ም ያሳልፈውን ያሳለፈውን ወደዚህች ምድር ታሕሳስ ሲገባ አብሮ ገብቶ ታሕሳስ ሲወጣም አብሮ የወጣውን የአቶ ሰሎሞን በቀለን ሕይወት ከቤተሰብ ከጓደኞች፣ ከሚያውቋቸው ጋር ተነጋግሬ ያወቅኩትን በመጠኑ ቀንጨባ አድርጌ አጫውታችኋለሁ። ከልጅነት እስከ እውቀት እጅግ በርካታና አንዳንዱ አስደናቂ በሆነ ታሪክ የታጨቀውን የአቶ ሰሎሞን በቀለን ሕይወት በምልአት ለመተረክ ምናልባት እርሳቸው በዚህች ምድር ላይ በሕይወት የቆዩበትን ያህል ዕድሜ ሊጠይቀኝ ስለሚችል፣ እናንተም አትጠብቁ፣ እኔም አልሞክረውም። ሳይነገር ለቀረው ሁሉ ግን ይቅርታ ጠይቃለሁ። ሰለሞን ዘጠነኛ ልጅ ነው። በአስተዳደጋችን መቼም በክረምት በክረምት በተለይ ትምህርት ቤት ሲዘጋ የአያት ቤት እንደምታውቀው ትናፍቃል እና የእህቶቻችን ልጆች ይመጣሉ በርከት ብለን ነው ያደግ ነው። እንግዲህ ንፎ ይቀቀላል፣ ማታ ማታ በቆሎ ይጠበሳል። እሱን እየተሻማን ነው ያደግ ነው። ያኔ የነበረው ጨዋታ እንግዲህ ጢቢ ጢብ የሚባል ቅጠል አስሮ አንድ ግር ነው ጢብ፣ እሱ ነበር የብይ ነበር፣ ካርታ ነኝ ነኝ ነገሮች እየተጫወትን ነው እንግዲህ ያደግ ነው። ሰለሞን ከሌሎቹ የተለየ ባህሪ የለውም ግን ምንድነው ከሁሉ ጋር የሚግባባ ልጅ ነበረ እንደው የከረረ ፀብ ፎር ሸሻል በሚል እንኳን አንዳንድ ጸብ ሲኖር የሰለሞን ጸብ አላስታውሰውም። በእውነት ለመናገር የሱኩዮች እንግዲህ የሄቶች ልጆች አሉ። እኔ እንዳልኩት በአራት አመት ነው የሚበልጠኝ። በዛ መልክ ነው ስንተኛም እንደ ብር ልብስ እየተጋፈፍን በዚህ መልኩ ነው። ሰለሞን እንደ ጥፋት አጥፍቶ የተቀጣበት ቀን አላስታውስም። አጥፍቷል ተብሎ ይቀጣ የተባለ ጊዜ ታዲያ ብይኑም የመንግስት ፍርዱም የቅጣቶች ጣሪያ ሆነ። ህግን አክባሪ ሰው ናቸው። ነገር ግን የኢህአዴግ አስተዳደር እንደ ኃጢአተኛ ቆጥሮ ባልተገኙበት የሞት ፍርድ ተፈርዶባቸው የእሱም ሳይነሳላቸው በተፈላጊነት እያሉ ነው ከዚህ ዓለም በሞት የተለዩ። ለመሆኑ ሰሎሞን በቀለ ያንን ያህል የሁከትና የአመፅ ሰው ነበሩ እንዴ? ወደ ሞት ቅጣት የሚያደርስ ያህል አንድ ጊዜም ቢሆን በጦር በምናምን ነገር አይደለም የሚያምነው፣ የሚያምነው በሰላም የምንጣላበትን ነገር ጠረጴዛ ላይ ቁጭ ብለን ውሳኔ መውሰን አለብን ነው የሚለው። እኔም በዛ ነው ምስማ ዋሽንግተን ዲሲ ላይ በዓለም ባንክ በምጣኔ ሀብት ባለሙያነት ያገለገሉትና አሁን ጡረታ ላይ የሚገኙት ዶክተር ስዩም ሰሎሞን አቶ ሰሎሞን በቀለን በቅርብና ከልጅነት አንስቶ ያውቋቸዋል። የቀጠለውን የጋራ ፖለቲካ እንቅስቃሴና ተሳትፏቸውንም በስፋት አጫውተውኛል። ገጸ ብዙ ሰው ሰሎሞን በቀለ እጆቻቸው ሐሳባቸውና አካላቸውን ብዙ ቦታ አለ። የከበደውን ቀድመን አይተን ደግሞ ወደ ሰብዓዊ፣ ማኅበራዊ፣ የንግዱና የመሳሰሉ ብዙ እሴትና ዋጋ ያላቸው ተግባሮቻቸውን ዘልቃለን። አቶ ሰሎሞን በይህ አደጋ አስተዳደርና በመብቶች አያያዙ ላይ የመረረ ቅሬታ ከነበራቸው ሰዎች አንዱ ነበሩ። በዚህም በተለያዩ ደረጃዎች በግልም ድጋፍ በማደራጀትም ሰፊ እንቅስቃሴ የነበራቸው ሰው እንደነበሩ ወዳጆቻቸውና ቤተሰቦቻቸው ይናገራሉ። የአቶ ሰሎሞን የዲሞክራሲና የፍትሕ ጥማት የፖለቲካ እንቅስቃሴዎችን ያለመታከት ወደ መደገፍ ጠልቀው እንዲገቡ አድርጓቸዋል። አቶ ሰሎሞን በቀለ አነሳሳቸው ፖለቲካ አይደለም፤ ይልቅ የተዋጣላቸውና የተሳካላቸው ነጋዴ ናቸው፣ በጎ አድራጊም ናቸው። ይሁን እንጂ ወደ ፖለቲካ ድጋፉ ዓለም የገቡም ጊዜ ያሰቡትን ለማሳካት ያንኑ ያህል ብርቱ ነበሩ። ጓደኛቸውና ጓዳቸው ዶክተር ስዩም እንደሚሉት ፖለቲካው ዓለም ውስጥ አብረው የገቡት አብረውም የዘለቁት ዶክተር ስዩም ታሪኩን በስፋት አጫውተውኛል። ይህ ታሪክ ከሞላ ጎደል የአቶ ሰሎሞንና የጓደኞቻቸውን ማንነት የሚያንጸባርቅ ብቻ ሳይሆን የአንድ ወቅትን የኢትዮጵያ ታሪክም ይዘግባል። እንግዲህ የኦትሬክ ሙከራችን ታሪክ ላይ የተቀመጠ ነው። ሚካድ ነገር አይደለም። ነገር ግን ወደድንም ጠላንም ያ ሁሉ ነገር ሆኖ ይኸውና እንግዲህ ዘንድሮ እንዳየነው እነ ዶክተር አብይ በጠመንጃ አይደለም አሁን ስልጣኑ ላይ የወጡት ችግሩ ትልቅ መሆኑን ተመልክተው ሰላምን መፍጠሩ ያዋጣናል በማለት ነው። ይህ የሰሎሞን በቀለ ማንትራ ነበረ። በዚህ ነበረ የምንሄደው። ይሄ ነው እንግዲህ የኛ ትግል የነበረው። የፖለቲካ ተሳትፏቸው ታሪክ የሰራና ሰፊ እልህ አስጨራሽም እንደነበር የዶክተር ስዩም ሰሎሞን ትውስታ ይናገራል። አቶ ሰሎሞን በቀለ በፖለቲካው ውስጥ እንደ ቀስቃሽም እንደ ደጋፊም ድንገት ገብተውበት ኖሩበት እንጂ ለፖለቲካ አልተወለዱም። ይልቅ እርሳቸው ደም ሥጋና አጥንታቸው ንግድ ንግድ ንግድ ነው። ከፍተኛ ትምህርታቸውን የጀመሩት በአዲስ አበባ ንግድ ሥራ ኮሌጅ ነው። ከዚያ በሥራ አመራር ተመረቁ። ወዲያውም ኢትዮጵያ አየር መንገድ ተቀጥረው በበረራ ክፍሉ ውስጥ ለሦስት ዓመታት አገለገሉ። ከዚያም ከፍተኛ ትምህርታቸውን ለመቀጠል ወደ አሜሪካ ዘልቀው ያሰቡትን አሳኩና ከክላርክ አትላንታ ዩኒቨርሲቲ በአውሮፓ የዘመን አቆጣጠር በ1971 ዓ ም በንግድ ሥራ አመራር የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ ያዙ። ከዚያም ሁለት ያገለገሉ መኪኖችን በ2000 ዶላር ገዝተው የታክሲ አገልግሎት መስጠት ጀመሩና ከሁለት ዓመታት በኋላ የሎ ካብ የሚባል አምስት ታክሲዎች የነበሩትን ኩባንያ ገዙ። በመጪዎቹ ሁለት ዓመታት ውስጥ የሎ ካብ ባለ ዘጠና አምስት ታክሲ በአትላንታ ግዙፉ የታክሲ ኩባንያ ሆነ። እስከ ዛሬም ያንን ደረጃውን የነጠቀው የለም። ይሁን እንጂ አቶ ሶሎሞን ከታክሲ ሥራው ጋር የታክሲ የመድን ዋስትና መጀመር ከሌሎች የኢንሹራንስ ኩባንያዎች ብዝበዛ ያድናል የሚል እምነት አደረባቸውና ለራሳቸውም ለሌሎች ባለታክሲዎችም የተረፉ የመድን ዋስትና ሰጪ ሆኑ። ይህ ከሕይወት ከገንዘብ፣ ከንብረት ጋር በቀጥታ የሚገናኝ ሥራቸው ታዲያ ሕግን ማወቅ እንዳለባቸው አስገነዘባቸውና ወደ ጆን ማርሻል ትምህርት ቤት ገብተው በሕግ ዶክትሬት ዲግሪያቸውን በ1983 ዓ ም ሠሩ በአውሮፓ የዘመን አቆጣጠር። ነጋዴ ለመሆን ነጋዴ ሆኖ መፈጠር ያስፈልጋል ብያለሁ ብዙ ሰው ይላል። አቶ ሰሎሞን በቀለ ግን ለዚህ የቆሙ የሕይወት ምስክር ይመስላሉ። የልጅነታቸውን ታሪክ አስተውሉ፣ እንዲያውም የሕፃንነት ልበል አቶ መርዕድ ስለ አመሀ ደስታ ያጫውቱኝ እስኪ። አመሀ ደስታ እንግዲህ በዛን ጊዜ ከነበሩት ትምህርት ቤቶች በጣም የተለየ ብዬ ነው የምገምተው። እንዴት ነው? ከክፍሎቹ በስተጀርባ ሰፊ ሜዳ አለ፣ ሰፊ ቦታ አለ። ያ ሰፊ ቦታ ለተማሪዎቹ አምስት በአራት ወይም ስድስት በሶስት የምትሆን መደብ እየተሸነሸነ ይሰጣል። በነገራችን ላይ አማሀ ደስታ በዛን ጊዜ የነበሩት ሊበልጡ ይችላሉ፣ ግን አስራ ሁለት የሚኒስቴር መስሪያ ቤቶች በአምሳያነት ማደሳ በተማሪዎች መካከል ነበረ ማለት የውጭ ጉዳይ ሚኒስቴር ነበረ፣ ጤና ጥበቃ ሚኒስቴር ነበረ፣ የገንዘብ ሚኒስቴር ነበረ። እነኝ ሚኒስትሮች እና ተማሪዎች እየተወዳደሩ በግልጽ ንግግር እያደረጉ እየተወዳደሩ እያንዳንዱ መስሪያ ቤት ኃላፊ የሆኑ ነበር። እርስ በራሳችሁ ማለት አምሳያ የሆነ ተቋም መስረታችሁ ማለት ነው። ተቋም ተማሪዎቹ የስራን ባህሪ እንዲለምዱ በሚል መልክ አቶ ምናሻ በዛ ጽጌ ይባላሉ ዳይሬክተሩ አሁን የጤና ጥበቃ ሚኒስትሩ ስራው ምንድን ነው ጧጧት እንሰልፋለን ባንዲራ ለመስቀል እንግዲህ ክፍል ከመግባታችን በፊት እያንዳንዱ ተማሪ በሰልፍ እየሄደ የጤና ጥበቃ ሚኒስትሩና ከሱ ጋር ጓደኞቹ ሆነው የእያንዳንዳችን ጥፍር ዘርግተን እናሳያለን። ጥፍራችንን እዛ ውስጥ ቆሻሻ አለ፣ ያልተቆረጠ ጥፍር አለ፣ ያደገ ጥፍር አለ ካለን እንወጣለን። ራሳችን ቅጫምና ቅማል ይመረምራል። ኮሌታችን ያዩና የኮሌታችን እድፍ አለው የለውም እያሉ ይመረምራሉ። የጤና ጥበቃ ሚኒስትር ስራ ነው። የውጭ ጉዳይ ሚኒስትር ደግሞ ከውጭ ትምህርት ቤቶች ጋር ተማሪዎችን ማገናኘት ነው። የግብርና ሚኒስቴር እንግዲህ ስንመጣ ግብርና ሚኒስቴር ነው። ቅድም እንዳልኩት መደብ፣ ያቺ መደብ ለሚፈልግ ተማሪ ሰጥተዋል። እዛ መደብ ላይ የጓሮ አትክልት እንተክላለን። የእርሻ ጊዜ ማለት ነው። አዎ፣ ጎመን፣ ካሮት፣ ቃሪያ፣ ቲማቲም፣ ጥቅል ጎመን፣ እነኚህ ዘሮች ይሰጡናል። ያንን ዘራለን፣ እንኮተኩታለን፣ እናርማለን፣ እናጠጣለን። በሚደርስበት ጊዜ ያንን እየሰበሰብን ወስደን ሁላችሁም ቤተሰቦቻችን ለወላጆቻችን ነው የምንሰጠው። ሰለሞን እንግዲህ ቀደም ብሎ ያችን መደብ አለችው። በዛች የሚያገኛትን ቲማቲም፣ ቃሪያ የሚያመርታትን እየወሰደ ለማማ ይሰጣል። እማማም እንግዲህ ገበያ ውስጥ ከሚሸጠው እጥፍ ዋጋ ልጅ ስለሆነ ለመርዳት እየተባለ ይሰጠዋል። አሁን ሲያጫውተኝ ሰለሞን አጠገቡ ኮሰስ ያለ መደብ ሲያገኝ፣ ወይም በደንብ ያልተያዘ መደብ ሲያገኝ፣ ወይም ገንዘብ የቸገረው ልጅ ተማሪ ካለ ተማሪ ገንዘብ የሚደላው ተማሪ የለም በእርግጥ ግን ገንዘብ የሚፈልግ ተማሪ ካለ ያንን መደብ ይገዛዋል። ሰለሞን ጎን ያለው ሚመራቅ ብ ያለው መደብ ይገዛል። ደብሮቻችን አንድ መደብ ሲኖረን ሰለሞን ሁለት ሶስት መደብ ይኖረን ወስዶ የሚሸጠው ቲማቲም ቃሪያምን እሷ እሷ ነገረች እንግዲህ እንደው ለዚህ ለግል ስራ ለቢዝነስ አእምሮ ውስጥ እንደ ቀር ተቀረጸበት ተጸነሰበት ምለው አሁን ወደ ኋላ ሄጄ ሳየው ከልጅነት ጀምሮ እንዲህ አይነት መንፈስ እንዲ አይነት ዓላማ ነበረ ብዬ አስባለሁ። የአቶ ሰሎሞን በቀለ የድጋፍ እጆች እስከ በጎ አድራጎት ድርጅቶችና ግለሰቦችም ይዘልቃል። አቶ መርዕድ በቀለ አልፎ አልፎ ነካክተውልኛል። የኢትዮጵያን ባህልና ቅርስ በዋሽንግተን ዲሲ በሌሎችም የአሜሪካ ግዛቶች በካናዳና በአውሮፓም ላለፉት ሦስት አስርት ዓመታት ሲያስተዋውቅ ሲያከብር የኖረው የጣይቱ የባህል ማዕከል መሥራችና መሪ ዓለም ፀሐይ ወዳጆ ስለ አቶ ሰሎሞን በቀለ ተግባራት እኔም እማኝ ነኝ ብላኛለች። ልክ ነህ። እንዳልከው አንደኛ ነገር የዚህ የኛ የጣይቱ ባህልና ትምህርት ማዕከል አንድም ሙያተኛውን በማሰባሰብ በሌላ ደግሞ በገንዘብም ይሁን በሀብት አቅምና ጉልበት አላቸው የሚለውን ደግሞ በምለመን የሚታወቅ ድርጅት ነው። በዛ ሳቢያ ከአቶ ሰለሞንም ጋር በቅርብ እተዋወቅ ነበረ። ድርጅታችን ውስጥ የሚገርምህ እንዳንዴ ግጥም አድማጭ ጤና ባለበት ሰዓት ሳያቋረጥ ይመጣ የነበረ ሰው ነው። በገንዘቡም በኩል ሲረዳን የነበረ ግለሰብ ነው። አቶ ሰለሞን የእኛን ብቻ ሳይሆን ህዝባዊ የሆኑ ድርጅት ቶችን አብያተ ክርስቲያናትን መሰል ተቋማትን በየጊዜው ገንዘቡን እያወጣ ጊዜውንም በዚሁ ጉዳይ እያዋለ ሲረዳ እንደነበረ በጣም እመሰክራለሁ በዋሽንግተን ዲሲ አካባቢ። ምክንያቱም የኔን ማህበር ብቻ ሳይሆን ሌሎች ጋር በመገኘት የሚያደርጋቸውን ነገሮች አስተውያለሁ። የእኛን ማዕከል ደግሞ በተመለከተ ቢሮ ውስጥ ዋሽንግተን ዲሲ እየጠራኝ በምን መልክ ማሳደግ ማጠንከር ይቻል ይሆን፣ በተለይ ይሄ ጥበብና ባህልን በሚመለከት ወደ ምን ደረጃ ለማድረስ ይቻል ይሆን የሚል ነገር በእውነት ጊዜ ወስዶ ቢሮ ውስጥ ሁሉ አውርቶኝ አማክሮኝ ያውቃል። እና አቶ ሰለሞን ምስክርነት ለመስጠት በጣም የሚያስገድዱኝ ሁለት ሶስት ቁም ነገሮች አሉ። አንዱ በአትላንታ ከተማ በነበረበት ጊዜ በጣም ከአነስተኛ የገቢ መጠን በመነሳት ሀሳቡ ትልቅ ስለነበረ ትምህርት ቤት ሄዶም በተማረው ትምህርትና ግን ከትምህርት ቤት በላይ ደግሞ እንዳልኩት ጀማሪነት ለምንም ነገር አስቸጋሪ ነው። ለክፉ ነገር እንኳን ላውለው ብትል ጀማሪ ስትሆን በቂ ጥፋት ላጥፋ ስትል ላታጠፋ ትችላለህ። የምትኮርጀው ከፊቱ ያለ ሰው ከሌለ በቀር እንኳንስ ለልማትና ለድገት ማለት ነው። በአትላንታ ከኢትዮጵያውያኖቹ የመጀመሪያው ከዛም አልፎ በጥቁሮች ደረጃ የመጀመሪያው ሚሊዮነር የሆነበት ምክንያቱ በንግድ ዓለም ሁለት ታክሲዎችን ይዞ ጀመረ ነው የሚባለው። ከዛ በኋላ የታክሲው ንግድ ሳይሆን የታክሲ ኢንሹራንሱ ነው ተገቢው መንገድና የማደጊያው መስመር በሚል ይሄ መጀመሪያው ሰው ነው የታክሲ ኢንሹራንስ ድርጅት አቋቁሞ ለእንዲህ አይነት መርታ ሀብት የበቃው ማለት ነው። ይሄ አስደናቂ። ከዛ በኋላ ብዙ ኢትዮጵያውያኖች ያንን መንገድ ተከተሉ፣ ብዙዎቹም ውጤታማ ሆኑ። ግን የጀመረው ሰው ነው ቢከስርም ቢወድቅም ሊደርስበት የሚችለው ችግር ኃይለኛ ሊሆን ይችል የነበረው እና በጀማሪነቱ በዚህም አለሚያው እንደምታውቀው በምንም ነገር አንድን ነገር ስትጀምረው ያለ የጀማሪነት ወይም የምሳሌነት ቦታው ነው ሊከብደው እና በዛ ደረጃው ብዙ ይደነቃል፣ ይነገርለታል። ያንን በሚመለከት የኢትዮጵያ ደስታ የተባለው ሬስቶራንት በአትላንታ አሸናፊ የሙዚቃና የትያትር ደግሞ ፕሮሞተር ነበር። በጣም እሱም ቅርበ ቅርብ አብሮ የሚሰራ ነው እንደው ጋይ ሰለሞን በህይወት እያለ ኦነር ማድረግ አለብኝ ብሎ እኔንም በኤምሲነት ጋብዞኝ ስለነበር እኔም አስቴር አወቀም የምንሳተፍበት መድረክ ነበር። አምና ነው ሰፕተምበር አስረኛ አመቱን ሲያከብር በሜሩ ተሸላሚ እንዲሆን አረገው ማለት ነው። በሱ ተነስተን ነው ብዙዎቻችን የኢትዮጵያ ንግድ በአትላንታ ውስጥ እንዲህ ውጤታ ማይሆነው በሚል ማለት ነው። ይህ አንድ ዘርፉ ነው እንግዲህ። ሌላው ደግሞ በኢትዮጵያ የትግል ውጤት ዛሬ ኢትዮጵያ እዚህ ያለችበት ሁኔታ ላይ የምናየው ዛሬ ያ ምርር ብሎን አስከፍቶን የሀያ ሰባት አመት የዘርና የጎሳ ፖለቲካ ነው በሀገራችን ሲካሄድ የነበረው ብለን አዝነን ሁላችንም በየፊናችን ስንታገለው የነበረበትን ትግል አንድም እንደነ መድን ድርጅትና ይደ በጋራ አብራችሁ መታገል አለባችሁ በሚል ኬንያ ድረስ ጠርቶ ገንዘቡንም ጊዜውንም አጥፍቶ አብረው እንዲዋሃዱ ለማድረግ ያደረገው ጥረት። እኔ ግን የነበርኩበትና የምመሰክርበት ደግሞ ቅንጅት የጋራ መድረክ ከመፍጠሩና ከመጠናከሩ በፊት ከኔ ጋር አንድ አራት ሰዎች ላነጋግራችሁ እፈልጋለሁ እያለ በተናጠል ኮንቪንስ ለማድረግ ሞክሮ እንዲህ አይነት ፈንድሬዚንግ ማድረግ አለብን። የገንዘብ አቅሙ ከኖረ ድርጅቶች በኢትዮጵያ ውስጥ እስከ ወረዳ ድረስ ወርደው መታገልና ገበሬውን ሁሉ ማነሳሳት አለባቸው በሚል ካማከራቸው አንዷ ሰው ነበርኩኝ እና የመጀመሪያ ሀሳቡ እንደውም መላውን የኢትዮጵያን ህዝብና ገበሬ አንዳንድ ቲሸርት እንኳን እኮ ብናለብሰው አንድ ቀን አጥለቅለቀን ኢትዮጵያን ማደር እንችላለን በሚል ያንን ደግሞ እኔ እሸፍናለሁ በሚል ነው፣ እንደውም በጣም ስሜታዊ ሆነው እንትን ብሎ የተነሳው። ከዛ በኋላ ግን ዶክተር ብርሃኑ ነጋን ጋብዞ ከነ ዶክተር ብርሃኑ ነጋ ጋር ምንድን ነው ወደ ታች ለመውረድ ድርጅቱ ተጠናክሮ አንድ ሆኖ ኢትዮጵያ ውስጥ ከፍተኛ ቅስቀሳ ለማድረግ በጀታችሁን ዝሩ፣ መዋቅሩ ይሰራ በሚል የድጋፍ እንትኑን እያደረገ በኋላ ላይ እንዳልኩ ቅንጅት ተጠናከረ። እነሱም በጣም ትልልቅ አስተዋጽኦ አደረጉ። ኢትዮጵያ ውስጥ ያለው ቅስቀሳ ተጠናከረ። የድርጅቱ መዋቅር ከአዲስ አበባ ከተማ አልፎ ወደ ሌላ ቦታ እንዲወርድ ተደረገ። የገንዘብ ችግር እንዳይኖራቸው መቼም እኔ አንድ አራት ስቴት ከጋሽ ሰለሞን ጋር ሄጅ በነጠላ ሳይቀርብ አበሻ ቀሚስ እየዞርን አዳራሽ ውስጥ ፍራንክ የተሰበሰበው ከምሬ በዛ ላይ ማች አደርጋለሁ የሚል ሀሳብ ነበረው። ጋሽ ሰለሞን አምስት ሺ ከሰጣችሁ እኔ አምስት ሺ እሰጣለሁ እያለ ህዝቡ በፉክክር በፍቅር ለእንቢተኝነትና ለዛ ትልቅ አስተዋጽኦ ትልቅ ድርሻ ነበረው። ጓደኛቸው ዶክተር ስዩም ሰሎሞን እንደሚሉት ሁሉ ወንድማቸው አቶ መርዕድ በቀለም ሰሎሞን ሰው ይወዳል ያመውደዱም ከአትላንታ ወደ ዋሽንግተን ሳበው ብለውኛል። ሰለሞን በባህሪው በተፈጥሮ ሰው ይወዳል። ቤቱ ሙሉ ነው። እዚህም ዲሲም በጣም ሙሉን እና በየ ሳምንቱ መጨረሻ ቤተሰብ ተሰብስቦ እሱ ቤት መብላት ነው መጠጣት መጫወት ነው። በአንዳንድ ጉዳይ ደግሞ ዲሲ ሲሄድ ደግሞ ዲሲ ደግሞ የድሮ ወዳጆችን ያገኛል። ከእነሱ ጋርም እንደዚሁ ጥሩ ጊዜ አሳልፎ ይመጣል። ይህ መመላለስ ነገር መጣ እና ሲመጣ አንድም እዛ አካባቢ በጣም የቅርብ የሆኑ የጥንት ወዳጆቹ እንደዚህ ያገኛል፣ ጥሩ ጊዜ ይኖራል። ሁለተኛ ደረጃ ሲያየው ይህንን የአትላንታ ቢዝነስ እዛም አካባቢ እንደ ሊበልጽግ የሚችል ገና ያልተቆረቆረ እምቅ የቢዝነስ አጋጣሚ እንዳለ ተገነዘበ እና በዚህ የተነሳ ይሄን ነገር እዛም እኮ ባደርገው ጥሩ ነው በሚል ቅርንጫፍ እዛ ከፈተ። በዛ የተነሳ ነው ሁለቱ ነገሮች ናቸው የሳቡት ብዬ ነው የምገምተው። አቶ መርዕድ ስለ ወንድማቸው ጓደኞች ሲያወሩ ያ ስብስባቸው ምን ያህል ሕይወት እንደነበረው ማስተዋል አይከብድም። የአቶ ሰሎሞን በቀለ እጆች ከአብያተ ክርስቲያናቱና ከተጠቀሱት ወገኔ እና ኢትዮጵያ ውስጥም ሜሪጆይ ሌላም ዘልቀዋል። ንግድ አዘል ሐሳብ ጸንሶ ድህነትን በንግድ ለመዋጋት የሕዝብ አክሲዮን የሚል ትልም ሰንቆ ከተነሳው ጥበብ ኢትዮጵያ መስራቾችና መሪዎች አንዱ የሆኑትን አቶ አድማሱ አስካበን ወደ አዲስ አበባ ደውዬ አገኘቻቸዋለሁ። ሁለት ታሪካዊ ቁም ነገሮችን ልንገርህ። አሜሪካን ከሄደ በኋላ ወደ ከአዲስ አበባ ያደረግናቸው አንዱ የጋራ ህልማችን የሆነው የጥበብ ኢትዮጵያ የተሰኘውን ፕሮጀክት ነው። በጥበብ ኢትዮጵያ ሲስተም መሰረት ሁሉም ኢትዮጵያዊ የያቅበል ኢንቨስተር ነው የሚለው አዲስ ኢትዮጵያዊ ሀሳባችን የጋራ ሀሳባችን ነበር። እንደ ኤሌክትራ አቆጣጠር በሁለት ሺህ ዓመተ ምህረት ይህንን አዲስ ሀሳብ ይዤ የዓለም ባንክ ለፈጠር ሀሳብ ልብል በጋበዘኝ መሰረት የፈጠር ሀሳብ ይዤ ወደ ዋሽንግተን መጥቼ አንድ ወር ሙሉ ያስተናገደኝና ልብዜን እንዳሸነፍ ከጎኔ ቆመው ብዙ ረድቶኛል። Yeterli bir dönüm etme defet በጊዜው አንድ መቶ ሺ ብር ሸልማቸው ሸራቸውን ገብቶላቸዋል። ከጤና ጥበቃ ሚኒስቴር በኩል ችግር ስለገቀሙ የአምቡላንስ ልገሳ ስራውን እስካሁን መጀመር አልቻለም። አቶ ሰሎሞን በቀለ በመላ ቤተሰብ ደረጃም እጅግ የተወደዱ እጅግም ጠቃሚ የነበሩ ሰው ናቸው የእህታቸው ልጅ ወይዘሮ አልታየ ወርቅ ዘውዱ ተናግረው። አያቆሙም ወሬ ምናምን አይወድም ከሲ ነገሮች አይወድም ቸር እና በራሳቸው የሚተማመኑ ሰው ነው። በራሱ የሚተማመን ሰው ነው። በቃ የቤተሰብ አርዓያ ቤተሰቦቻችን የእሱ የቤተሰብ ውስጥ አለመኖር በጣም በጣም ነው የሚጎዳት። እሱ በመሀላችን አለመኖሩ ሳስበው፣ በቃ በጣም ነው ጭር የሚለኝ። ፕሮፌሰር ካሳ ዳርጌ በፔንስልቬንያ ስቴት ዩኒቨርሲቲ የራዲዮሎጂ ፕሮፌሰር፣ በአዲስ አበባ ዩኒቨርሲቲ የክብር ፕሮፌሰር፣ በፊላዴልፊያ የሕፃናት ሆስፒታል የራዲዮሎጂ ክፍል ዳይሬክተር አቶ ሰሎሞን ያሳደጓቸው የእህታቸው ልጅ ባለቤት ናቸው። በተለይ ባለፉት ሦስት ዓመታት አልተለዩቸውም። እርሳቸው ከነገሩኝ ታሪክ ሁሉ አንዱን ላካፍላችሁ። በጣም የሚገርም ታሪክ አለ። ጓደኛ በነበረችበት ጊዜ ባለቤቴ ለመጀመሪያ ጊዜ አያቴ ጋ ወስጄ አያቴ ወይዘሮ ተሰሜ ካሳ ይባላሉ። ያኔ ሳስተዋውቃት እንደ ድሮው ልምድ የማ ቤተሰብ ናት ብላ ሁለታችን ፊት ትጠይቃለች። እሷም እንደዚህ እንደዚህ ቤተሰብ ነው ስትል ዞር ትልና ወደ እኔ ምን ትላለች? እሱማ እሳ ያለው ቤት ነው አለችኝ። "እሳ እሳ" ምንድን ነው ምዬ ብዬ ጠየቅኳት። እሱ እሳ ብለው የሚያስቡ ቤተሰቦች ናቸው ብላለች እና ከዛ በኋላ አና ጋር ከተቀባም በኋላ ሰለሞንም ሳውቅ እውነትም የእሳ ቁንጮ ሆኖ አገኘሁት። እሷ ያለችው እውነትም ትክክል ነበር። ወይዘሮ ሉላ ዳይቸሩ አትላንታ ከተማ ውስጥ ከኢትዮጵያውያን የተወለዱ የመጀመሪያይቱ ሰው ናቸው ያሳደጓቸው አኩኮ እያሉ የሚጠሯቸው አቶ ሰሎሞን በቀለ ናቸው። እኔ እንደ አባቴ ነበር። አጎቴ ነው የእናቴ ወንድም። ስወለድ እዚህ ነበር ነው አሳደገኝ። በቃ የእሱ ስራ መቀጠል አለብን። እሱ ስንት ሰው አግዟል። ስንት ሰው ደግሞ አፉን ሳይከፍት ስንት ስራ ሰርቷል። እኛ ያላወጥንበት። ግን ሰው ሲነግርህ ደግሞ እንደዚህ አድርጎልኛል። ለእናቴ ለአባቴ፣ እና በቢዝነስ አሪፍ ፐርሰነሊ፣ እንደ ጓደኛ ክሎስ ነበር። ሄልፕስ ፒፕል። በቃ እንደሱ መሆን ፈልጋለሁ። ይህንን ቃለ ምልልስ ከአቶ ሶሎሞን የሕይወት ዘመንም የአርብ ጓደኞችም አንዱ ከሆኑት ከዶክተር ስዩም ሶሎሞን ጋር ሳደርግ እለቱ አርብ ነበር። ዛሬ ማታ እንገናኛለን፣ የፍራይዴ ግሩፕ እንገናኛለን። ግርታ እና ቢያንስ ቢያንስ በወር አንድ ጊዜ የሰለሞን መታሰቢያ ብለን አርባ አርብ እንገናኛለን የምንገናኘውም ወንበሩ ማትነካም ቁጭ ትልለታለች እና የተወልንን ውለታ ማለት ሌጋሲ ያንን ምን ጊዜም እንደ መብራት አድርገን እኛም እንደ ሰለሞን እንድንሆን ማስታወሻ ይሆነናል በማለት ማለት የፍራይዴ ግሩፕ አይሞትም ይቀጥላል ብለን ተስማምተናል። ዛሬ ማታ የምንገናኛል። ወንድማቸው አቶ መርዕድ በቀለ የንግግራቸው ሁሉ መጨረሻ አንድ አጭር አረፍተ ነገር ሆነ፣ ሰለሞን መልካም ወንድም ነበር። አድማጮች፣ የአቶ ሰለሞን በቀለን ሕይወትና ስራ የሚመለከተው ቅንብር ሙሉ ዝግጅት በድር ገጻችንና በፌስቡክ ገጻችን ላይ ታገኙታላችሁ። አሁን ወደ ቅዳሜው የምሽቱ አዝናኛችሁ የሙዚቃ ቃና የመግቢያው ሙዚቃ ሳያሳብቅ አልቀረም። ደስ ሰሞኑን በተከታታይ የቅዳሜ ዝግጅቶች እኔ እየመራሁ የሙዚቃ ቃና እየመጣ ምን ይዛሃል የሚለውን ጥያቄ ደጋግሜ ነው የምጠይቀው። ዛሬም ያን ጥያቄ ላነሳ ሰዓት ደርሷል። ለዛሬስ ለቅዳሜ ምሽት የሙዚቃ ቃና ምን ሰንቀዋል? ተስማምተኛል ይልመድብን። በነገራችን ላይ እንኳን ደስ አለህ። ያው ትናንትና ገብርመንት መንግስት ተከፍቷል። ሁለቱም ፕሬዚዳንቱም ምክር ቤቱም ተስማምተው መንግስት ተከፍቷል። እንኳን ደስ አለህ። እንኳን አብሮ ደስ ያለን። የመንግስት መስሪያ ቤቶች በከፊል ተዘግተው ነበረ። ደሞዝ አይከፈልም ነበር። እንግዲህ አሁን ገንዘብ እየተከፈሉ መስራት ሊጀምር ነው። የመንግስት መስሪያ ቤቶች ተከፍተዋል። እርግጥ ነው ትክክል። ቅዳሜ ቅዳሜ ወደዚህ ስንመጣ እዚህ በሙዚየም ጋር እያቋረጥ ነበር መጣው ተዘጋግተው ነበረ። ዛሬ ትንሽ ደመቅ ብለዋል። መንግስት መከፈቱን ያበስራሉ ሙዚየሞቹ። እንግዲህ ወደ ሙዚቃችን ስንገባ፣ በዛሬው የሙዚቃ ቃና ፕሮግራም የተለያዩ ዜማዎችን ነው ይዤ የምቀርበው። ሬጌ፣ ካንትሪ፣ ሶል፣ ሂፕሆፕ ጊዜ በቃኝን ሁሉንም ለማጠቃለል እሞክራለሁ። የዛሬ ምሽት የሙዚቃ አዝናኛችሁ ደሳሌ መኮንን በእኔ ጣሉት ምሽቱን ብለዋል። ለየት ያሉ ሙዚቃ ድግስ እንደሚጠብቃችሁ መገመት እችላለሁ። ደሳሌ መድረኩን ተረከብ። አመሰግናለሁ አሉላ። ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃን አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ። ሳምንታዊ ክብር ሰላምታዬ ከዚህ ከስቱዲዮ 14 ይድረሳችሁ። በመጀመሪያ የዛሬው ፕሮግራማችንን የምንጀምረው ሀፒ በተሰኘው በፋሬል ዊሊያም ዜማ ይሆናል። እነሆ በተሰኘው በፋሬል ዊልያምስ የማንም የምሽት ፕሮግራማችንን የጀመር ነው። በድጋሚ ሳምንታዊ የክብር ሰላምታ ይድረሳችሁ። እለቱም በድጋሚ ለማስታወስ ለተቀዳሜ ጥር 18 2011 ሲሆን በኢትዮጵያኑ አቆጣጠር በአውሮፓውያኑ ደግሞ ጥር 26 2019 ዓ ምት ላይ እንገኛለን። እንደ ኢሮያን አጣጠር ቷ ቀን ከተከናወኑት አበይት ታሪካዊ ዋና ዋና ክንውኖች መካከል በ980 በዛሬቷ ቀን ነው እስራኤልና ግብጽ የዲፕሎማቲክ ግንኙነት የተፈራረሙት። በ991 የሶማሌ ፕሬዚዳንት የነበሩት መሐመድ ዚያድ ባሬ ከስልጣናቸው ተወግደው በምትካቸው አሊ መሃዲ ስልጣን የያዙ። በሁለት ሺህ አንድ በህንድ የደረሰ የመሬት መንቀጥቀጥ ከአስራ ሦስት ሺህ በላይ የሚጠጉ የሰዎችን ህይወት ሲያጠፋ ከመቶ ስልሳ ስድስት ሺ በላይ የሚሆኑ ሰዎችን አቁስሏል። እንግዲህ ዛሬ ተዋቅን በታሪኩ አስመዝግባ ካሳለፈቻቸው ታሪካዊ ክንውኖች መካከል በጥቂቶቹ እነዚህ ሲሆኑ በዛሬዋ ቀን ተወልደው ልደታቸውን ከሚያከብሩ የዓለማችን ታዋቂ ሰዎች መካከል ታዋቂዋ ድምጻዊ አኒታ ቤከር ትገኝበታለች። ስልሳ አንድ አመቷ። ዛሬ የዛሬቷን ቀን ተጋርታችሁ ከዚችው ታዋቂ ድምፃዊ ጋር ልደታችሁን የምታከብሩ አድማጮቻችን ካላችሁ መልካም ልደት እያልኩ ከአኒታ ምርጥ ዜማዎች መካከል ማይ ኤቭሪቲንግ የተሰኘውን ዜማዋን እጋብዛችኋለሁ። The sun in the morning, I got the moon at night. I got your heart. all I need. My heart and soul is wide open to you. Nobody but you, sweet baby. No one but you. Yeah. Gotta know that I want you, baby. Gotta know that I need you, darling. I just wanna sense No. አኒታ ቤከር ምርጥ ዜማዎች መካከል ማይ ኤቨሪቲንግ የተሰኘውን ዜማን ነበር ያደመጥነው። አኒታ ቤከር በአርኤምቢና በሶል ዜማዎች የታወቀች ድምጻዊ ነች። ቀጥለን በምናደምጠው ስዊት ላቭ በተሰኘው ዜማ የግራሚ አሸናፊ ሆናበታለች። በዛሬዋ ቀን ልደቷን የምታከብረውን የታዋቂዋን ድምፃዊ የአኒታ ቤከርን ስዊት ላቭ የተሰኘውን ዜማዋን ነበር እያደመጥ ነው። ዜማው እንደ ኤሮፓያን አቆጣጠር በ1986 ከዛሬ 33 ዓመት በፊት መሆኑ ነው። ራፕቸር በተሰኘው የአኒታ ቤከር ሁለተኛ አልበም ውስጥ የተካተተ ሲሆን በዚህ ዜማ ግራሚም አሸንፋበታለች። እስቲ በመቀጠል ሌላ ተጨማሪ ምርጥ የአኒታን ዜማ ልጋብዛችሁና ወደ ሌሎች ዜማዎች እወስዳችኋለሁ። በቅድሚያ ግን rhythm of Nation, Anita Becker. You know this old world it just keeps on spinning around and around and you know sometimes it just spins too fast and you you not only lose your balance but you lose your rhythm and it's at times like these that you just need to spin. Nature has a rhythm and love, oh yes, love has a rhythm. በዛሬዋ ቀን 61ኛ ዓመቷን የምታከብረውን ሪትም ኦፍ ኔሽን የተሰኘውን የአኒታ ቤከርን ዜማ ነበር ያደመጥነው፣ የተከበራቸው ሙዚቃ ቀን አድማጮች። በመቀጠል ደግሞ ቲንክ አውት ላውድ የተሰኘውን የኤድ ሸረንን ዜማ አሰማችኋለሁ። Will your mouth still remember the taste of my love? Or will your eyes still smile from your cheeks? And darling, I will be loving you till we're seventy. And baby, my heart could still fall us. Show My head's all but gone and my memory fades But maybe we find ያዳመጥነው ቲንኪንግ አውት ላውድ የተሰኘውን የኤድ ሸረንን ዜማ ሲሆን፣ በመቀጠል ደግሞ የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁ በመቆየታችሁ እያመሰገንኩኝ በሌዲ ጋጋ ባድ ሮማንስ በተሰኘው ዜማዋ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት ደሳለኝ መኮንን ነኝ። በእኔ በኩል ቻው Rama Rama, Rama. የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደነኝ ነኝ ከአቀናባሪ ብርሃን ኃይሉ ጋር በዚሁ እሰናበታለሁ። ነገ እሁድ ከሚሱ ሰዓት ላይ የራዲዮ መጽሔት ከልዩ ልዩ ቅንብሮች ጋር ይጠብቃችኋል። ሶስት ሰዓት ላይ ቀጠሯችሁ ከራዲዮ መጽሔት ጋር ይሁን። ሰላም፣ ደህና አደሩ።